አመሰግናለው። ሂሩት፣ የዶች ቨለ የጋዜጠኞች ቡድን ወደ ተለያዩ አካባቢዎች ይጓዛል። እንግዲህ ከሚጓዙት አንዷ አንቺ ነሽና እስቲ ስለ ጉዟችሁ ዝግጅት እና ዓላማው ባጭሩ ግለጭልን። መልካም ሸዋዬ አመሰግናለሁ። እንግዲህ እንደሚታወቀው የፊታችን መስከረም 16 2014 ዓ ም በጀርመን አጠቃላይ ምርጫ ይካሄዳል ከዛ አስቀድሞ ነው እንግዲህ የዶች ቨለ የአፍሪቃው ክፍል ጋዜጠኞች ቡድን ወደ ተለያዩ የጀርመን ከተሞች የሚጓዘው ከአማርኛው ክፍል፣ ከፈረንሳይኛ፣ ከእንግሊዝኛ፣ ከፖርቹጊዝ፣ ከሀውሳና ከኪስዋሂሊ የቋንቋ ክፍሎች የተውጣጣን ጋዜጠኞችንን ወደዛ የምንሄደው የምንቆየውም ለአንድ ሳምንት ነው። ጉብኝታችንን የምንጀምረው በዋና ከተማይቱ በበርሊን ነው። እንግዲህ በርሊን የሕዝብ እንደራሴዎች ምክር ቤት መቀመጫ ናት። ከጀርመን ከተሞችም በትልቅነት እንደዚሁም በሕዝብ ብዛት የምትታወቅ ከተማ ናት። አቅራቢያዋ ወደሚገኘው ፖትስዳም ወደ ተባለው ከተማ ምንሄዳለን። ሀለ በዛክሰን አንሃልት ፌዴራዊ ክፍለ ሀገር የሚገኝ ከተማ ነው። እዛም እንሄዳለን። በመቀጠል የወደብ ከተማ ወደ ሆነች ወደ ሀምቡርግ ከተማ ምንሄዳለን። የጉዟችን ማጠቃለያ ይሆናል አህን የተባለው ከተማ። በእነዚህ ከተሞች የምንሄደው በዚያ የሚካሄዱ ምርጫ ዝግጅቶች ምን ይመስላሉ የሚለውን ለመቃኘት ነው። እንደዚሁም እጩ ተወዳዳሪዎች ስለ ምርጫው የሚሉትን የህብረተሰቡንም አስተያየት እንጠይቃለን። ጠይቃለን ከዚህ ሌላ አፍሪቃውያን ጀርመናውያን እዚህ በብዛት እንዳሉ ይታወቃል። እና ለእነርሱስ ይህ ምርጫ ምን ማለት ነው የሚለውንም እንደዚሁ እነርሱን በማነጋገር እንዘግባለን ማለት ነው። መልካም እንግዲህ ሰፋ ያለ ዘገባዎች የሚጠበቁበት ጉዞ ይመስለኛል። የአሁኑ ምርጫ ስንመለከተው የጀርመን የመገናኛ ብዙሃን ለየት ያለ ትኩረት የሰጡት ይመስላል። እርግጥ መራሂተ መንግስት አንጌላ ሜርክል የመጨረሻቸው የሚሆንበት ወይም የማይካተቱበት ምርጫ ስለሆነ ሊሆን እንደሚችል ቢገመትም እንደው የብዙዎችን ትኩረት የሳበበት ምክንያት የዘንድሮ የጀርመን ምርጫ ለምንድን ነው? እንግዲህ እንደጠቀሹ በአሁኑ ምርጫ መራሒተ መንግስት አንጌላ ሜርክል የመጨረሻቸው ነው የሚሆነው። እሳቸው ለ16 ዓመታት ነው ጀርመንን የመሩት። በእርሳቸው ቦታ የሚተካው ማን ይሆናል የሚለው አጓጊ እንደሆነ ነው። ህዝባዊ መሰረት አላቸው የሚባሉት እንግዲህ ዋነኛዎቹ ፓርቲዎች የእርሳቸው ፓርቲ የክርስቲያን ዲሞክራት ህብረት፣ እንደገናም ደግሞ ተጣምሮ ከክርስቲያን ዲሞክራት ህብረት ጋራ ሀገሪቱን ሲመራ የቆየው የሶሻል ዲሞክራቶቹ ፓርቲ፣ እንደዚሁም የአረንጓዴዎቹ ፓርቲ እጩዎች ይፋ ተደርገው የምርጫ ክርክሮችንም እያካሄዱ ነው እንግዲህ ከነዚህ መካከል ማን አሸንፎ የሜርክልን ቦታ ይይዛል የሚለው አሁንም እንዳጓጓ ነው የሚቀጥለው በእሳቸው የስልጣን ዘመን ጀርመን የተለያዩ ችግሮችን አልፋለች ለምሳሌ በጎርጎረሳዊ 2008 ዓ ምት የዓለም የገንዘብ ቀውስ ነበረ ሜርክል አገራቸውን ጀርመንና የአውሮጳ ህብረትንም በመታደግ ይታወቃሉ በ2015 ዓ ምት ወደ አውሮጳ በብዛት ከጎረፈው ስደተኛ አንድ ሚሊዮን ያህሉን ድንበራቸውን ከፍተው ያስገቡ መሪ ናቸው እንደዚሁም ደግሞ በእሳቸው ዘመን የጀርመን ኢኮኖሚ እያደገ ነው የሄደው በዚህም ትልቅ ስም አላቸው የዓለም ሙቀት መጨመርን ለመከላከል በሚደረገው አለም አቀፍ ጥረት ውስጥም ግንባር ቀደም ተሳታፊ ነበሩ ሜርክል አንቺም እንደምታወቂው የኒውክሌር ኃይል ማመንጫዎችን እየዘጉ በታዳሽ የኃይል ምንጮች እየተኩ ነው። ብዙ ቢቀርም ማለት ነው፣ ብዙ መስራት ይጠበቃል። እነዚህ የእርሳቸውን ስራ ከፍ አድርገው የሚያስነሱ ጉዳዮች ናቸውና እሳቸውን ተክተው ስልጣኑን የሚይዙት እጩዎች ምን ያህል እርሳቸው የጀመሯቸውን እንቅዶች ቀጥለው ይሰራሉ የሚሉና ሌሎችም በርካታ ችግሮች አሉ። ኮሮና ኢኮኖሚውን አዳክሟል። እንደሚታወቀው በመላው ዓለም ብዙ ትኩረት የሚሰጣቸው ጉዳዮች አሉ እና የምርጫው ውጤት አጓጊ ነው። ሌላው ምናልባት ይሄ ህዝበኛ የሚሏቸው ፓርቲዎች የነሱ ከፍተኛ ድምጽ እያገኙ መምጣት ትኩረት የሚስብ ነገር አይመስልሽም? ትክክል ነው። እንግዲህ እነዚህ ቀኝ ጽንፈኛ የሚባሉት ወይንም መጤጠልም ይሏቸዋል፣ እንቅስቃሴያቸው ያሰጋል። እንግዲህ እንደምናውቀው ባለፈው ምርጫ የጀርመን ምክር ቤት ውስጥ መቀመጫ ለማግኘት ችለዋል። በአሁኑም ምርጫ እንደዚሁ ምን አይነት ውጤት ሊመጣ እንደሚችል አይታወቅም። ነገር ግን ይህ የእነርሱ ወደ ምክር ቤት በብዛት መግባት የሚያሰጋ ጉዳይ ነው። እንደዚሁ በምርጫው ከሚያነጋግሩ ምርጫውንም አጓጊ ከሚያደረጉት ጉዳዮች አንዱ ነው። አመሰግናለሁ። እንግዲህ ሂሩት፣ ብዙ ዘገባዎችን እንጠብቃለን። በሰላም ደርሰሽ ተመለሽ። አመሰግናለሁ።